ተከታዩ የመጽሔት ርዕስ ወደ ኢትዮጵያ ድንበርና ደቡብ ሱዳን ይመልሰናል። በሙሉ ሌ ጎሳ ታጣቂዎች ታፍነው የተወሰዱ ህጻናት ሙሉ በሙሉ የሚመለሱበትን ሁኔታ የገመገመ የኢትዮጵያና የደቡብ ሱዳን ባለስልጣናት ስብሰባ በጋምቤላ ከተማ ተካሂደዋል። ልጆቻችን በሙሉ እስኪመለሱ እንቅልፍ አይወስደንም ሲሉ የኢትዮጵያ መከላከያ ሚኒስትር አቶ ሲራጅ ፌድ ኬሳ ተናግረዋል። የጋምቤላው መድረክ የመጀመሪያው የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ የገለጹት ደግሞ የክልሉ ርዕሰ መስተዳድር ጋትኩት ናቸው። እስክንድር ዝርዝሩን ይዟል። ትናንት በጋምቤላ ከተማ የተካሄደው ስብሰባ የኢትዮጵያና የደቡብ ሱዳን የክልልና የፌዴራል መንግስት ባለስልጣናት እንደዚሁም የጎሳና የሃይማኖት መሪዎች የተሳተፉበት መሆኑ በሀገር ውስጥ የመገናኛ ብዙሀን ተጠቁሟል። ታፍነው የተወሰዱ ህጻናትን ለማስመለስ እየተሰራ ያለውን ስራ ገምግሟል። በቀጣይ ተግባራት ላይ አቅጣጫ አስቀምጠዋል። ስብሰባው በደቡብ ሱዳን ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪ ባባ ሜዳም ኩኝ፣ እንደዚሁም የጋምቤላ ክልል ፕሬዚዳንት ጋትሎ አክቱት ይህንኑ የማስመለስ ሂደት በተመለከተ የተመለከተ ሪፖርት አቅርበዋል። ህፃናቱን ለማስመለስ የሚደረገው ጥረት በትኩረት እንደሚቀጥል በሥነ ሥርዓቱ ላይ የተገኙት የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። የተመለሱት ልጆች ጥሩ ነው። አሁን ከተወሰደው አንጻር ሀምሳ ስድስት ልጅ መመለሱ ትልቅ ስኬት ነው። በዚህ ሂደት የመከላከያ ሰራዊታችን የተጫወተው ሚና እጅግ ከፍተኛ ነው። የደቡብ ሱዳን መንግስት እና የቡሜ ስቴት የተጫወተው ሚና እጅግ ከፍተኛ ነው። የአገር ሽማግሌዎች፣ ባህላዊ ንጉሶች የተጫወቱት ሚና እጅግ ከፍተኛ ነው። ይሄ ሊደነቅ የሚገባው ነው። ይሄ ግን አሁን በቂ ነው የሚል ነገር የለንም። አሁንም ልጆቻችን ሙሉ በሙሉ እስኪመለሱ ድረስ እንቅልፍ የሚወስደን አይደለም። እንቅልፍ አይወስደንም። ማድረግ ያለብንን ነገር ሁሉ አድርገን በሰላማዊ መልክ እንዲመለሱ ማድረግ አለብ። ማምሻውን በስልክ ያነጋገርኳቸው የጋምቤላ ክልል ፕሬዝዳንት ጋትሎ አክቱት መድረኩ የመጀመሪያ የሆነ የህዝብ ለህዝብ ግንኙነት የተፈጠረበት እንደሆነ ማብራርተዋል። ከዚህ በፊት የድቡብ ሱዳን ቡማ ስቴት አገር ሽማክሎች፣ የሃይማኖት አባቶች፣ ታዋቂ ሽማክሎች እና የአካባቢ ዞኖች ኮሚሽነሮች፣ ፕሬዚደንቶች በጋራ ቁጭ ብሎ በነ የፈታ ጉዳዩ ላይ ተነጋገሮ አይታወቅም ነበር። ስለዚህ ይ የተካሄደው የጋምቤላ ክልል መደረግ የመጀመሪያ መውሰድ ያለበት። ምክንያቱም ቅደም ሲል የኢትዮጵያ ኑዌር የኢትዮጵያ አንዋክ ከነ ድሁፍ ጣቢያን ሞርሌ ጎሳዎች ተዋይቶ አይታወቁም። ስለዚህ ይህንን መደረግ በጣም ጥሩ መደረግ ነው። ከሁለቱ ወገኖች በጣም ደስታቸው በጣም ትልቅ ነው የነበረው። መኪናቱም ተወያይቶ አያውቁም። የገንበላ ክልልና ፌዴራል መንግስት ባደረገው ጥረት ነው አሁን ሁለቱ ወገኖች እንዲገናኙ እየተደረገው ማለት ነው። የመንግስት ለመንግስት ግኙነት ለመጠናከር ነው የመጀመሪያ ነገር። ሁለተኛ ህዝቡን ህዝቡን ግኙነት እንዲጠናከርና በጋራ ሆነን ለመተካከል ነው። ወደ መፍትሄዎቹ ለማምጣት ነው ትልቁ አላማ ማለት ነው። ከጋምቤላ ክልል ርዕሰ መስተዳደር ጋትሉዋክ ቱት ጋር ያደረግኩት ቃለ ምልልስ በስልክ መስመር ችግር ምክንያት አልተጠናቀቀም፤ በሌላ ዘገባ ልመለስበት እሞክራለሁ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች ባደረሱት ጥቃት ሁለት መቶ ስምንት ሰዎች መገደላቸው፣ አንድ መቶ ሀያ አምስት ሕጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Thank yeah. you.